You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Mulu program and net madam at the SBS.com.au <laughs> slash Sam ውይ በእግዚአብሔር ፈረደ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰርና የብሉናይል የውሃ ምርምር ተቋም ተመራማሪ በቅርቡ በአፍሮ ኤስያቲክ ላንጉጅ ሂስትሪ ኤንድ ካልቸር ላይ ፓትሪያርካል ሄጂሞኒ በሚል ርዕስ መጣጥፋቸውን ለሕትመት አቅርበዋል። ይህንኑ ጥናታዊ ጽሑፋቸውን አስባብ በማድረግ አናግረናቸዋል። ጽሁፋቸው፣ አላማ ይነሳሉ። ጽሁፉ የሚያመለክተው የግብጽ በአባይ ውሃ የበላይነቷን ለመገንባት ኢትዮጵያና በግብጽ መካከል የነበረው ሃይማኖታዊ ግንኙነት ለአባይ ውሃ የፖለቲካ የበላይነት በምን አይነት መንገድ ተጠቀመችው የሚለውን ጽንሰ ሀሳብ ላይ ነው የሚያተኩረው። አባይ ውሃ ግብጽ ከሃይማኖት አኳያ በምን መልኩ ነው እየተጠቀመችበት ያለችው? አጠቃቀሟስ ከየትኛው ክፍለ ዘመን ነው የሚጀምረው? በጣም ጥሩ ጥያቄ ነው። ይኸውልህ እኛ እኛ እንደምታውቀው እምነት በጣም ሴንሲቲቭ ከመሆኑ አንጻር መሰረታዊ ነገሮችን ያነሳቸው ከእምነቱ መሰረታዊ ጉዳይ ጋር አብሮ ሊገያዝ ይችላል ከሚል እሳቤም ይመስለኛል እንደገና ግራምሺም እንዳለው ይሄ ኮመንሰንስ ስለተፈጠረ በዛ ኮመንሰንስ ውስጥ እየተመራመርን ስለምንሄድ ነገሮችን ከስር መሰረታቸው የመጠየቅ ውስጥ ላይ ስላልገባን ብዙ ጉዳዮች ላይ እንዳሉ እንደተቀመጡልን እየወሰድ ናቸው። ግን ዋና ግባቸውና ፍላጎታቸው ከአባይ ውሃን በበላይነት ከመጠቀም ጋር የተያያዙ አሁን ሁለት ብለን በምንጠራቸው አብያተ ክርስቲያናት የግብፅ ኦርቶዶክሶች እና የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚባል አልነበረም። በሌላ መንገድ ምን ማለት ነው? የግብፅ ቤተክርስቲያን በኢትዮጵያ ውስጥ በሚመስል ሁኔታ ነው ግንኙነቱ የነበረው። ይሄ ግንኙነት እንግዲህ ምን ይጀምራል መሰለ ከክርስትና መጀመር ጋር የተያያዘ ነው ከአባ ሰላማ ከሳቴ ብርሃን ወደ ኢትዮጵያ ተሾሞ ከመምጣት አንጻርም ነው። እሱም ራሱ በጣም አጠያያቂ እና በጣም ከፍተኛ ውዝግብ የሚጠይቅ ነው። እንደምታውቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስትና በኢትዮጵያ ውስጥ ገባ ብላ የምታምረው በመጀመሪያው ክፍለ ዘመን ላይ ነው አባ ሰላማ ከሳቴ ብርሃን ተሾሙ ተብሎ የሚናገረን ደግሞ አራተኛው ክፍለ ዘመን ላይ ነው። እሳቸውም የውጭ ሀገር ዜጋ እንደሆኑ እና እኔ ባለኝ ንባብ አባ ሰላማ ከሳቴ ብርሃን እንበረም የሚባለው በአክሱም አካባቢ የሚኖር መምህር ያስተማራቸው ኢትዮጵያ ውስጥ ስለ ክርስትና መርሆዎች እና መሠረታዊ ሀሳቦች የተማሩ እንጂ ከዚህ በፊት ወይ ከግሪክ ወይ ከሌላ አካባቢ እውቀቱንና ጥበቡን ይዘው የመጡ እንዳልሆኑ በኢትዮጵያ ውስጥ የተማሩ መሆኑን ብዙ መረጃዎች ያመላክታሉ። ቱፊቱም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የባህል ትምህርት ቤቶች ውስጥ አለ ይሄ ። ስለዚህ አንደኛው ግራ የሚያጋባው ነገር አንድ ኢትዮጵያ ውስጥ ታላላቅ ምሁሮች እያሉ ራሳቸውን አባሰላማ ሰላማ ከሳቴ ብርሃንም ሳይቀር ያስተማራቸውን በረም እና የእሱ ደቀ መዛሙርቶች ከአባ ሰላማ ከሳቴ ብርሃን መምጣት በፊት በመጀመሪያው ክፍለ ዘመን የክርስትናን ትምህርትና መሰረት የሚያውቁ ሰዎች በነበሩበት ሀገር ውስጥ ይህ ሃይማኖታዊ ግንኙነት በአራተኛ ክፍለ ዘመን ተጀመረ የሚለው ኢትዮጵያን ከክርስትና የሚያርቅ ነው። ምን ማለት ነው? ቢያንስ ለሶስት መቶ ዓመታት ልዩነት ይፈጥራል። አጠገቧ ቅርብ ያለችው ጎረቤቷ ኑቢያ ክርስትናን በመጀመሪያው ክፍለ ዘመን ተቀብላ እያለች ኢትዮጵያን ወደ አራተኛው ክፍለ ዘመን መውሰድ ግብፅ፣ ዞሮ ዞሮ በክርስትና ማዕከልነት ቀዳሚ ለመሆን ያነሳችው ሀሳብ ያለ መሆኑን የሚያመላክቱ ጉዳዮች አሉ። ኢንፋክት በኢትዮጵያ ውስጥ የክርስትና አጀማምርን በተመለከተ ቤተክርስቲያኗ የመጀመሪያው ክፍለ ዘመን ሰላሳ አራት ዓመተ ምሕረት የሚለውን ብትከተልን፣ አሁን ላይ ያለው ምሁራዊው የሆነው አመለካከት ወደ አራተኛው ክፍለ ዘመንን መሰረት ያደረገ ነው። ሌሎችም ደግሞ አራተኛው ክፍለ ዘመንን አልፈው አይ አራተኛው ክፍለ ዘመንም ያህልም ክርስትና ኢትዮጵያ ውስጥ ያለበትን ሁኔታ ወደ አምስተኛው ክፍለ ዘመንም የሚያደርጉበት ከዘጠኝ ቅዱሳን መምጣት ጋር አስተሳስሮ የሚገለጥበት አለ። ዋናው ቁም ነገሩ ስለ እምነቱ እና ስለ ክርስትና ወደ ኢትዮጵያ እንድትገባ የሚለው ሳይሆን ይህ ግንኙነት የሃይማኖታዊ ግንኙነቱ መሰረቱ ወይም ፋንዳሜንታል ኮር ይህ ግንኙነት ይን መሰረት ያደረገ መሆን ለማሳየት ነው። ይህ ምን ማለት ነው? ግብጣውያን ቀደም ብለው በዚህ ውስጥ የአባይ መገኛ ማዕከሎች ስፖር ከመደረጋቸው በፊት ወደ ዘመናዊ ሳይንስ ከመዳሰሳቸው በፊት ኢትዮጵያ በአባይ ኋላ ሊኖራት የሚችለውን ተጽዕኖ የመጠቀም ፍላጎት አስቀድሞ ለመገደብ ከተጠቀሙባቸው መሳሪያዎች አንዱ የሆነው ታገኘዋል። ይህ ብቻ አይደለም። አሁን መሰረቱ ላይ ችግር አለ እያል ሆነ ገና ከመሰረቱ ለኢትዮጵያ የኢትዮጵያ ቤተክርስቲያን መሪ እነሱ የመሾም ከዛ በኋላ ግን ይህንን ትራዲሽንስ ከሁለተኛው አባ ሰላማ ቀጥሎ ከተሾሙት አባት በኋላ ያሉት በሙሉ የቤተክርስቲያኑ መሪዎች ግብፃውያን እንዲሆኑ አድርገዋል። አሁን ይሄ ምንም በሃይማኖት አባቶችም በሃይማኖት ትምህርት ምንም መሰረት የሌለው ነው። ኢትዮጵያን የሚመሩ ኢትዮጵያ ውስጥ ያለውን የክርስትና እንቅስቃሴ የሚመሩ እንደ ተቋም እንኳ ሪኮግናይዝ ያላረገ ነው። ኢትዮጵያ ውስጥ ያለችዋ የኢትዮጵያ ቤተክርስቲያን የሚለው ራሱን አድሚኒስትሬሽን ሪኮግናይዝ አልተደረገም ማለት ነው የ ኮፕቲክ ቸርች ዲፓርትመንት ሆና ነው። በዚ አይነት መንገድ ነው የምትታየው። ማለት ኮፕ ቤተ ክርስቲያን ወደዚህ ተሰይመው የሚመጡ የሃይማኖት መሪዎች በፖለቲካው ዘርፍና ከአባይ ጋር ያላቸው ግንኙነት ምን ይመስል ነበር? በዛ ላይ ተጽዕኖአቸው ምን ያህል የጎላ ነበር? ይህንን እሱ ሳቀርበው ሁለት አይነት አመለካከቶች አግኝቻለሁኝ። አንዳንዶች ማክሮ ሌቭል ላይ ተጽዕኖ አልፈጠሩም። አንደኛው የቋንቋ የባህል ገደብ ስለነበረባቸው ሲግኒፊካንት የሚባል ተጽዕኖ በኢትዮጵያ ውስጥ አልፈጠሩም ተብሎ የሚከራከሩ ምሁራን አሉ። በእኔ እምነት ግን እነዚህ ሰዎች ማክሮ ሌቭል ተጽዕኖ ፈጥረዋል። እንዲያውም በኢትዮጵያ ውስጥ የቸርች ስቴት ሪሌሽን ሽፕ ራሱ እኛ በምለው ስሪትና አስተሳስብ መሰረት ነው ስለተፈጠረ ሳይሆን፣ እንደምታውቀው የፖለቲካ መሪዎች ሌጂትሜት የሚያገኙት የሀይማኖት አባቶች ሲቀቡ ነው ወይም የሃይማኖት አባቶች ለእነሱ በኢትዮጵያ ውስጥ የተፈጠረው በዘር ሀረግ የመንግስት ትራዲሽን መሰረት ሪኮግኒሽን የሚሰጡት የመጨረሻውን እውቅና የሚሰጡት እነዚህ የሃይማኖት አባቶች ናቸው። ምሳሌ ላንሳ። ጽሁፉ ላይ እንዳመላከትኩት አፄ ቴዎድሮስን ውሰዳቸው። አፄ ቴዎድሮስ ገና ከንግስና ዘመናቸው በፊት እንኳ ግብፃውያንን በድንበር ላይ ገጥመው፣ እንዲሁም በህይወታቸው ለመጀመሪያ በሚባለው ሽንፈት ውስጥ ህዝብጣውያን ጋር ጦርነት የገጠሙበትን ታሪክ ታውቃለህ። ከዛም በኋላ የዘመነ መሳፍንት መሪዎችን እያንዳንዳቸውን በቁጥጥር ውስጥ ካደረጉ በኋላ በመጨረሻ ወደ ንግስና ዘመናቸው ለመሄድ ደረስጌ ላይ የነበሩትን ደረስጌ ላይ የማረኳቸውን አባ ሰላማ የሚባሉትን አባት እሳቸውን አምጥተው ማርከው ነው። በእሳቸው እጅ ነው ሪኮግኒሽን ማግኘት የፈለጉት። ኢማጅን ያ ሁሉ ነገር ካሸነፉ በኋላ የመጨረሻው የሌጂቲሜሲ ትክክለኛ መሪ ናቸው የሚለውን እውቅና እንዲሰጡ የተደረገው የተማረከ የግብፅ አባት ነው። ቤተክርስቲያን እንዲመራ የመጣባት ይሄ አባት እንደምታየው በመሪዎች መካከል ልዩነት እንዲፈጠርና እርስ በርሳቸው እንዲዋጉ በስልጣን የበላይነት ውስጥ ወዳለው አካል ላይ እየወገነ የነበረና መጨረሻ ላይም አጤ ቴዎድሮስ የማረኳቸው ናቸው። እንግዲህ አጤ ቴዎድሮስ በጣም ዘመናዊ የምንለው ፕሮግሬሲቭ መሪ የምንለው መጨረሻ ላይ ስልጣኑን እውቅና ማግኘት የፈለገው አሁን እኛ እንደምንለው ዊል ኦፍ ዘ ፒፕል ው ዲሞክራሲ እንደምታነሳው የህዝቦችን ተቀባይነት፣ የህዝቦችን ፍላጎት፣ ህዝቦች በሱ ላይ ላላቸው ሎያሊቲ ላይ መሰረት አድርጎ ሳይሆን ተመልሶ እነዚህ ከድምፅ በመጡ አባቶች በሚሰጠው ቡራኬ እና ሪኮግኒሽን ላይ የተመሰረተ ሆኗል። ይሄ አጠቃላይ በኢትዮጵያ የስርዓት ግንባታ ፖለቲካል ኖርሙ ራሱ ተጽዕኖ ውስጥ እንዲወርቅ አድርጎታል። ስለዚህ አንደኛው እነዚህ አባቶች ሃይማኖታዊ ትምህርት ማስተማር ብቻም ሳይሆን በኢትዮጵያ ውስጥ የነበረውን የፖለቲካ ስርዓትን አስሪ ፋንዳሜንታል ፍልስፍናው፣ የፖለቲካ ስርዓቱ አይዲዮሎጂው፣ አጠቃላይ ግንኙነት የፖለቲካ ግንኙነቱ በመሰረቱ ችግር ላይ የሚወርቅ አንድ አስተዋጽኦ ካደረጉት መካከል የሚጠቀሱ ናቸው። ነገር ግን እነዚህ ሀይሎች በኢትዮጵያ ፖለቲካ ውስጥ በስፋት ተጽዕኖ ፈጥረው አያውቁም። እኛ የራሳችን ውስጣዊ ችግር ብቻ ነው እንጂ የግብፅ እጅ በተለይ በሃይማኖት አባቶች በኩል በፖለቲካ ስርዓት ውስጥ ያደረጉት ተጽዕኖ እዚህ ግባ የሚባል አይደለም የሚለው አስተሳሰብ፣ የርዮተ ዓለም መቀረጽ እና የርዮተ ዓለም አጠቃላይ ገዥ መርህ ሆኖ ኮመንሰንስ ሆኖ በአጠቃላይ የፖለቲካ ስርዓቱን እንዴት እንደመራውና አቅጣጫውን እንዴት እንደቀየረው ካለመረዳት የመነጨ ይመስለኛል። ሪሊጅስ ፖለቲካል ቢሾፕስ ናቸው ብዬ ነው ወስደው፣ ሁለቱንም ያጣምሩ ናቸው ብዬ ነው ወስደው። በተለይም ውሃ በእስልምና መሆነ፣ በክርስቲያን ሃይማኖት ውስጥ ያለው መንፈሳዊ ምልክትና እሴት ምን ያህል የጎላ ነው? ይህስ እንደምናውቀው ከአባይ ወንዝ ጋር የሚያያዘው ሃይማኖቱ ውጭ ደግሞ እነዚህ ከፈሮን ካልቸር ጋር ከጥንት የግብፃውያን የስርዓት አምልኮ እንቅስቃሴ ጋር የተያያዙ ውሃን ከውሃ ጋር የተገናኙ ፍርፍቶችና ሀሳቦችን በዚህ ግንኙነት ውስጥ ወደ ኢትዮጵያ እንዲገቡ የተደረገበት ሁኔታ አለ። እንደምታውቀው በግብፅ ውስጥ ያሉ ሌጀንዶች ስለአባይ አባይ ውሃ አፈጣጠር ከኤፊስ እንባ ጋር የማያያዝ አጠቃላይ የውሃ ኮስሞሎጂ በብዙ ቦታዎች ላይ ሲገለጹ ታያለ። ለምሳሌ ምንም ይሄ ሰፊ ጥናት የሚጠይቅ ቢሆንም በኢትዮጵያ ውስጥ በነገራችን ላይ በስፋት ውሃ ሰር ማህበረሰብ ነው ያለን። በእያንዳንዱ አካባቢ ኦሮሚያ ብትሄድ፣ በደቡብ ብትሄድ፣ ኧረ ሻይጣን የሚባለው የሻይጣን ወንዝ የምትለው በአማራ ክልል ቤንሻንጉል ኤቭሪዌር ብትሄድ ሰው ውሃ በጣም እየተጠማ አካባቢ ያሉትን ወንዞችና ሀይቆችን የሳይጣንና የመናፍስት ማዕከል አድርጎ ይመለከታቸዋል። ምናልባት ይሄ ከዚህ በፊት የነበረው ከክርስትና በፊት የነበረው የባህላዊ አምልኮ ቅሪት አካልም ሊሆን ይችላል። ነገር ግን ነገር ግን በግልጽ ዶክመንትን እንደተደረጉት አባታችን አቡነ ቆስጦስን በመጻፋቸው ላይ በትክክል እንዳመላከቱት በኢትዮጵያ ውስጥ የኢትዮጵያ የቤተ ክርስቲያን መሪዎች ግብፃውያንም መሆን የለባቸውም የኛ ሃይማኖት አባቶች በኢትዮጵያን ቤተክርስቲያን እንዲመሩ መሾመ መደረግ አለባቸው በሚል ጥያቄ በሚቀርብበት ጊዜ በተለያዩ ጊዜ ግብፃውያን የገለጹት ኢትዮጵያ ውስጥ መቅሰፍ እንደሚደርስ ወንዞቻቸው ላይ የመናፍስት ኃይል እንደሚያርፍባቸው እና ቁጣ ውስጥ እንደሚደርስባቸው በብዙ መንገድ የገለጹበት ሁኔታ አለ። ይሄም በአንድ በሌላው መንገድ እንግዲህ ውሃ አፈር ማህበረሰብ በኢትዮጵያ ውስጥ እንዲፈጠርም የራሱን የሆነ አስተዋጽኦ አድርጓል ብዬ አምናለሁኝ። በስፋት የምትመለከታቸው ናቸው። ውሃ እየተጠማ እየተቸገረ አጠገቡ ያለውን ውሃ ለማህበራዊ እና ለኢኮኖሚ ጉዳዮች በመጠቀም ለውጥ ለማምጣት የሚደረገው እንቅስቃሴ እስካሁን በኢትዮጵያ ውስጥ ስነ ልቦና ውስጥ ያለው በጣም አስቸጋሪ ነው። አባይን እንገድበው እንላለን እንጂ ማክሮ ሌብል ወርደ፣ በማህበረሰብ ደረጃ ወርደ፣ በየደጁ በየአካባቢው፣ በእጁ ላይ ቤት ውስጥ ያለው ውሃ የሚሰጠው ዋጋና የአጠቃቀም ስርዓቱ በስነ ልቦና ውስጥ ያለው ግንኙነት ይሄን ያህል ሲግኒፊካንት ልዩ ውሃን እንደ ዋና የለውጥና የኢኮኖሚ ሞተር ማሽከርከር አድርጎ የመረዳት እንቅስቃሴው በመሰረቱ የደካማ ሆኖ ያገኘው። በኢትዮጵያ በኩልስ ውሃን ከሃይማኖት ጋር ማያያዝ በተለይም አባይን ከመጽሐፍ ቅዱስ ጋር በጊዮን ምሳሌነት መጥቀስ አለ። ከጊዮን ጋር በማያያዝ አባይን ከሃይማኖት ጋር አያይዞ የመጠቀሙ እንደዚሁም ገድባለን በሚል ሳቢያ የውሃ ፖለቲካ ከሃይማኖት ጋርስ ተዛንቋል ወይስ አልተዛንቀ ማለት ይችላል። ያ ነው ዋናው መሰረታዊ ነገሩ። በቅድም እንዳነሳ ነው በህዝቡ ስነልቦና ውስጥ እንደዚህ አይነት ነገሩ የተፈጥሮ ማለት ዞሮ ዞሮ የዶመ- ፖለቲክሱ ነው የውጭ ግንኙነት ነጸብራቅ የሚሆነው። እና ዋናው እያነሳሁት ያለሁት እኔ እየተከራከርኩት ያለው ግብጾች አባይ በኋላ ላይ የበላይነታቸውን የመቆጣጠር የበላይነታቸውን ለማግኘት የተጠቀሙበት ቁልፉ መሳሪያ ሃይማኖታዊ ግንኙነት ነው የሚለው ነው ዋናው ማሰሪያው። ይሄ ሃይማኖታዊ ግንኙነት መሰረቱ እንግዲህ ወንድማማችነት በሚል ተመሰረተ ቢሆንም ግብጽ የማርቆስ መንበር ናት በሚል የግብጽን ክርስትና እንቅስቃሴ ውስጥ የበላይ እንድትሆን የሚያደርገው ስርአት ይም እንዳመታውል በኒቅያ ጉባኤ ላይ የተመሰረተ ነው የሚለው እምነት ለአንድ ሺ ስድስት መቶ አመታት ያህል ቆይቷል። እንግዲህ የሃይማኖቱ የአባቶች ውሳኔ ነው ብለው ነው ይህንን አይነኩት የቆዩ ነገር ግን የሚያህል ዘመን ሲቆይም፣ አንድ ሺ ስድስት መቶ አመት ሲቆይም አሁን ለዚህ ጉዳይ ሁለት አይነት መልሶች ይዘጠናል። አንደኛው ይህን ስርአት ትክክል ነው ብሎ የሚቀበል ኮንፊርም ያደረገ የተቀበለ ትክክል ነው ብሎ ያን ያመነ አለ። ሁለተኛው ሬዚስታንት ግሩፕ አለ። ትክክል አይደለም፣ ኢትዮጵያ በራሷ የሆነ የሃይማኖት ተቋምና በራሷ ሰዎች መመራት አለባት። የራሷን ስልጣኔና የራሷን ሀሳብ ገዢ አድጋ መንቀሳቀስ አለባት። የራሷ ቨርዥን ኦፍ ክርስቲያኒቲ የራሷ ቨርዥን ኦፍ ኢንስቲቱሽናል ሴታ ፓላት ብሎ የሚንቀሳቀሰው ሀይል እሱ የመደሰቅ ቃፈንታ ስላጋጠመው ቴክኒክ አልነበረም ግን ሽቦ ላይ እንዳስቀመጡት የነጻነት እንቅስቃሴ የራስን በራስ የመምራት የራስን ተቋም የመገንባት እንቅስቃሴ በቤተ በቤተክርስቲያን ታሪክን ውስጥ ብታየው በስፋት አልገጠናም። ነፃነት እንቅስቃሴ ተደርጎ አይታይም። ወንድማማችያዊ ግንኙነት ተደርጎ ስለሚወሰድ እናም ምንድን ነው ሆሩ ዋናው መሰረታዊ እንቅስቃሴ በአባይ ውሃ የፖለቲካ የበላይነትን ለማስቀጠል ሀገር ሊት እንዳለ ዋተር ፕሮሴስ ቼንጅ እንደምንለው ውሃን እና የሃይማኖታዊ ስልጣን በላይነትን እንደ ባርጌኒንግ ችግ የመጠቀሙ እንቅስቃሴ ይሄ ወሳኙና የመጀመሪያው ነው። አሁን ይህ የሚያሳይ መጀመሪያው አካባቢ ባሉ ብለ ዘመን ውስጥ ድምፃውያን የነበራቸው ሳቤ ላይ መሰረት ያደረገ እንደሆነ ውሃው በዘላቂነት የውሃው ምንጭ የሆነችው ሀገር ኢትዮጵያ በዘላቂነት መቆጣጠር የሚያስችላቸው ማጂካል ፎርሙላ ይሄ መሆኑን እና በዚህ መንገድ የተንቀሳቀሱ መሆኑን ለመረዳት ያስችላል። በነገራችን ላይ ሃይማኖታዊ ግንኙነት እንዲታም ሳይሆን ይሄ ግንኙነት የታሪክን ትርስ እና ግንዛቤን ሁሉ እንዲዛባ አድርጎታል። እንደምታውቀው አሁን የአፍሪካ ስልጣኔ ማዕከል እንብርት ተደርጋ የምትወሰደው ግልጽ ነች። በእርግጥ ይሄ ሳቤ አሁን በቅርብ ባሉት እነ ሆስተን፣ እንደምታውቀው ይሄ የጥቁር አፍሪካው ተመራማሪ እነ ክላርክ የአስተሳሰብ እንኳ የውሃው ምንጭ አካባቢ ያለው አገሮች ላይ የመነጨ ስልጣኔ ነው። የግብፅ ስልጣኔ ከውሃው ምንጭ የፈለቀ እና ወደታች የፈሰሰ ነው የሚለውን አስተሳሰብ አሁን በተቀባይነት እያገኘ መጥተዋል። እነ ሸካንታ ዲዮግ ይህን ሀሳብ እያመጡት በደንብ እያብራሩት መጥተዋል። እኛ አገር ውስጥ የሚያሉት እነ ፕሮፌሰር ሀይሌ መሰረታዊ የሆነውን የስልጣኔ ትስስርን እነ ጸጋዬ ገብረ መድህን በትክክል እያሰፉት የጂፕቶሎጂስት ጥናቱ ላይ ጸጋዬም ይህን እያሰፈው መጥቷል። ምን ማለት ነው? በሃይማኖታዊ ግንኙነት ሂደቱም አንደኛው እንዲጋሰም የተደረገው የስልጣኔ ግንኙነትም ጭምር ነው። ይህ ግንኙነቱ ብቻ ሳይሆን አጠቃላይ በአፍሪካ ውስጥ ኢትዮጵያ ያላትን የስልጣኔ ግንኙነት አሁንስ በምንገኝበት አንደኛው ክፍለ ዘመን ላይ በዚህ በኢትዮጵያም ሆነ በግብጽ በኩል ያሉ የሃይማኖት መሪዎች በውሃ ፖለቲካ ላይ ያላቸው ተጽዕኖም ወይም አስተዋጽኦ በአዎንታዊም ሆነ ባሉታዊ መልኩ ምን ይመስላል? ሁለቱ ነገሮች በሃይማኖት ላይ የተገናኙ ቢሆንም የመንጣት ምልክትም ቢሆንም ውሃ ያው በየትኛውም የሃይማኖት ውስጥ የራሱ የሆነ ሚና ቢኖረውም ዞሮ ዞሮ የምናወራው ስለ ውሃን ስናወራ የህዝቦችን መልማት ያለ መልማት ጉዳይ ስለሆነ ከልማት ቃሴዎቻቸው ጋር የተሳሰር አድርገን ስለምናየው አሁን በብዙ መንገድ እንዳየው ከሃይማኖት መመሳሰል ይሄ ሪሊጅስ ፍራተርኒቲ ለሀገሮች በልማት በሚኖራቸው ግንኙነት ላይ መልካም አጋጣሚ ሆኖ የሚወሰድ ቢሆንም እንኳ ተመሳሳይ ሃይማኖት ያላቸው ተመሳሳይ የሆነ ባህል ያላቸው ሀገሮች እርስ በርሳቸው የሚዋጉበት አንዱ ከሌላው ጋራ የሚራኮትበት ሁኔታ ውስጥ ነው ያለ። ዞሮ ዞሮ ብሔራዊ ጥቅምና ብሔራዊ ፍላጎት ነው ገዥም የሆነው። በዚህ እንቅስቃሴ ላይ በግልጽ እንደተመለከትከው ለምሳሌ የግብፅ ኦርቶዶክስ ቤተክርስቲያን እምነት ተከታይ መሆን ማለት ኢትዮጵያ በአባይ ኋላ የሚታራመደውን ጉዳይ ፍትሐዊ ነው ብሎ ይቀበላል ብሎ መውሰድ። ወይም ደግሞ አንድ በኢትዮጵያ ውስጥ ያለ ሙስሊም አረባዊ ማንነት ስለሚሰማው የኢትዮጵያን በአባይ ላይ የሚሰራውን እንቅስቃሴ አይደግፍም ብሎ ማሰብ፣ ይሄ የተዛባ አመለካከት ነው። ዋናው ቁም ነገሩ የሃይማኖት አባቶች ወንድማማችነትና በህብረት የመልማትን ተተዳራርቶ የመልማትን ይሄ ፕራተርኒት የምንለውን ሀሳብ በሁለቱ ህዝቦች መካከል የማስረጽ ሚናቸውን በአግባቡ ከተወጡ ምናልባትም ሀገሮችን ወደ መልካም ጉርብትናና መልካም ግንኙነት የመቀየር ሚና ሊጫወቱ ይችላሉ። ሆኖም ግን ቅድም እንደነገሩ በኢትዮጵያና በግብፅ መካከል ያለው በውሃ ላይ የተመሰረተው ግንኙነታቸው ውሃን ብቻ መሰረት ያደረገ አይደለም። አሁን ላይ ያ የነበረው የውሃና የሃይማኖት ግንኙነት፣ የውሃና የታሪክ ግንኙነት አጠቃላይ ወደ ፓወርና ሴኪሪቲ በቀጠናው ውስጥ ላይ የሚኖራቸው የስልጣንና የደህንነት የስበት ማዕከል በመሆን ላይ የሚደረግ ግንኙነት ሆኗል። ስለዚህ አጠቃላይ የጂኦፖለቲካል ፖልት ላይኑ መሀል ላይ ነው መቀመጥ ያለበት የሚለው እንጂ የውሃ ክፍፍልና የውሃ ሀብት ግንኙነት ብቻ አልሆነም። እንደሚታውቀው ዓለም ከተፈጠረ እስካሁን ድረስ የአባይ ውሀ ሲፈስበት የነበረው የእነሱ ከርሰ ምድር ከፍተኛ የሆነ የውሃ ክምችት አላቸው። ታላቁን የዲሳሊኔሽን ፕላንትም ተክለዋል። በቀጠናውም አካባቢ በጨዋማ እንዲሆኑም የሜዲትራሊያን የውሃ አካላት ቀዶን ያለ አባይም ሲፈስበት የነበረው ወደ እነሱ ከርሰ ምድር ውስጥ ሰሩ ከለቁሌት ያደረገው ከፍተኛ የሆነ የከርሰ ምድር ውሃ ክምችት አላቸው። በውሃ ቴክኖሎጂም የተሻለ አቅም አላቸው። አሁን መሰረታዊ ችግሩ ያለው እንግዲህ ግብጽ እና ኢትዮጵያ በአባይ ላይ በሚያደርጉት ግንኙነት አንደኛ ኩ ኮንትሮል ስዋተር ኢሜጂን ግብፅ ውስጥ ውሀን በበላይነት ተቆጣጥሮት ያለው የግብፅ የደህንነቱ ማዕከል ማለት ይሄ መከላከያ ው ሴኪሪቲ አፓራቶስ ሆኖ በበላይነት ይዞት ያለ እና ከአንዳንድ ካምፓኒዎች ጋራ ሆኖ የዋተር ሎርዶች አሉ። ግልጽ ውስጥ ያሉ የውሃ ባላባቶች እንበላቸው በኛ ቋንቋና ምክንያቱም ያ ውሃ ከናሽናል ሴኪሪቲ ጋር አብሮ ሊያያዝ ስለሚችል የውሃ ምንጭ አንዱም ምስሉ ሊሆን ይችላል። ወደ ዓለም አቀፉ ግንኙነት ልሰዶትና የአባይ ወንዝ የግብፅን የውጭ ግንኙነት አስመልክቶ እዛ ላይ ምን ያህል የጎላ ሚና አለው? በጣም ጥሩ ነው። የግብፅ የውጭ ግንኙነት ፖሊሲ እንግዲህ የመጀመሪያው የሙንዚንጀር ፓሻ የሚባለው ነው ያስቀመጠላቸው። ያም ከኢትዮጵያ ጋር ካላት ግንኙነት አንጻር ነው። ሁለት ነገሮች የመከራቸው በቀጠና ውስጥ በአባ የቀጠና አካባቢ ያሉ ሀገሮችን ደካማ እንዲሆኑ ማድረግ፣ የተቆራረጡ እንዲሆኑ ማድረግ። ሁለተኛው እስልምናን እንደ ባይን እንደ እንደ አይዲዮሎጂ መጠቀም የሚለው ነው። ይሄ ተስሯል። በኢትዮጵያ ውስጥ የኤርትራ ሌሎችን ተቆራረጡ ሀገሮች እንዲመሰረቱ እንደ ደቡብ ሱዳን አይነት ይሄ የሙንዝንጀር ሌጋሲ ነው። ከዛ ግን ቀጥሎ ትልቁን እንትን የተቀመጠው የናስራይት እንትኑ የሶስት ሰርክሎች ፖሊሲ ነው። ሶስት ሰርክሎችን መሰረት ያደረገው ነው። ኮሩ አረብ የሚል ነው። ቀጥሎ ያለው እስላም የሚለው ነው። ሶስተኛው አፍሪካ የሚለው ነው። አፍሪካ የሚለው የአፍሪካ ትልቁ ኮር ደግሞ የአባይ ውሃ ተፋሰስ ነው። በእርግጥ በግብፅ የውጭ ጉዳይ ፖሊሲ የአፍሪካን ፖሊሲ ውስጥ ባ ያለ ከዛ ቀጥሎ ሰሜን ላይ ሊቢያ አለች። የሊቢያ ይሹ ከድሮም ጀምሮ መሰረታዊ የግንኙነታቸው ማዕከል ነው። ዞሮ ዞሮ የግብፅ የውጭ ጉዳይ ፖሊሲን ብቻም ሳይሆን አሁን በቅርብ ጊዜ እንዳየነው ህገ መንግስታቸው አንቀጽ አርባ አራት ላይ አባይን ሴክሪታይዝ አርገውታል። አባይን ኮንስቲሽናላይዝ አርገውታል። ህገ መንግስታዊ አርገውታል። አሁን ህገ መንግስታዊ የሆነ ጉዳይ፣ የአገሪቱ የብሔራዊ ደህንነት ዋና መሽከርከሪያ የሆነ ጉዳይ በተለያየ መንገድ ለድርድር ማቅረብ ህገ መንግስታዊ ስርአቱን ምንድነው ከህገ መንግስታዊ ስርአቱ እሳቤና ፍላጎት መውጣት ነው የሚሆነው እና በግብፅ ውስጥ በተደረገው የፈደይ አብዮት በኋላ የነበረው የዘብተኛው ቡድን እየተገለለ ወጥቶ ይሄ ፅንፈኛ ቡድኑ ወደ ስልጣን በመንጣቱ ምክንያት እንደምታውቀው የግብፅ ህገ መንግስት አሁን በሁለት ሺ አስራ አራት ያዘጋጁት ህገ መንግስት አንቀጽ አርባ አራት ላይ የአባይ ውሃ እንደተመለከተ የህገ መንግስታዊ ሆኗል። ከዛም አንቀጽ ላይ እንደምታነበው አባይ ይሄ ታሪካዊ መብት የሚሉትን ህገ መንግስታዊ አድርገውታል። ታሪካዊ መብት ብቻ ሳይሆን ደግሞ ማክዚማሊስት አፕሮች የሚሉትን ማክዚማሊስት፣ በአባይ ውሃ ላይ የሚኖራቸው አሟጡ የመጠቀም ጉዳይም ህገ መንግስታዊ አድርገውታል እና ይሄ የህገ መንግስታዊ ስርዓታቸውና በብሔራዊ ደህንነት ፖሊሲያቸው ውስጥ ቁልፍ ሚና እና ቁልፍ ቦታ የሰጡት ጉዳይ ሆኖ እናገኘዋለን። ውህበ እግዚአብሔር ፈረደ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰርና የብሉ ናይል የውሃ ምርምር ተቋም ተመራማሪ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም ወንድሜ መልካም ቀን ይሆንልህ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.